የአማራ መደራጀት ለኢትዮጵያ አንድነት ስጋት ሊሆን አይችልም። ሰሞኑን ባሕር ዳር ላይ በተካሄደው የአማራ ወጣቶች ኅብረት የምክክር ስብሰባ ላይ የተገኙት አቶ ይልቃል ጌትነት ናቸው ይህንን ያሉት። በምክክር መድረኩ ላይ የተለያዩ የፖለቲካ ፓርቲዎች መሪዎች መገኘታቸውን የጠቆመችው ሪፖርተራችን አስቴር ምስጋናው ተከታዩን ዘግባለች ከባሕር ዳር የአማራ ወጣቶች ህብረት በክልሉ በተለያዩ አካባቢዎች ከሚገኙ አባላቱ ጋር የጋራ የውይይት መድረክ ከሰሞኑ በባህር ዳር ከተማ ክልል ምክር ቤት አዳራሽ አዘጋጅቶ ነበር። በምክክር መድረኩ የተገኙት ኢንጂነር ልቃል ጌትነት እንደተናገሩት ከፋፋይ የሆነው ህገ መንግስት ይቀየር፣ የውሸት ትርክት ይቅር፣ ሁሉም ዜጎች በእኩልነት ይኑሩ የሚለውን የአማራ ብሔርተኝነትን ዘረኛ ነው፣ ለአንድነትም ስጋት ነው ማለት ተገቢ አይደለም ነው ያሉት የአማራ መደራጀት ለኢትዮጵያ አንድነት ስጋት ነው የሚሉ የአማራ መደራጀት ኢትዮጵያን ይጎዳል የሚሉ ሰዎች ወይም ደግሞ የዜግነት ፖለቲካን ያዳክማል የሚል ሰው ካለ ለኔ ያስረዳኝ። እኔ የዜግነት ፖለቲካን ማራም ስለዚህ፣ ከኛ በምን ትለያላችሁ ካላችሁ ቅድሚያ ችግር የደረሰበትን ህዝብ ትኩረት አድርገን እንሰራለን ማለቱ ብቻ ነው። የአማራ ደረጃጀትና የአማራ ብሔርተኝነት በግላጭ ጠላት ተብለን ተፈርጀን ታሪካችን እንዲወድም እስከ ደርጎ በፖለቲካና በኢኮኖሚ ተገለን ስላለን ለራሱ ያልሆነ ለሌላም ስለማይሆን ቅድሚያ ይሄን ሕዝብ አደራጅተን አስተባብረን ሞቢላይዝ አድርገን ለኢትዮጵያ እንሰራለን ማለታቸው እኔ ደግሞ ይሄንንም ጨምሬ ሌላውንም ጨምሬ ለኢትዮጵያ ሰራለሁ አሉ። ስለዚህ ይሄ ሲደራጅ ለኔ ስትራቴጂክ አጋር እንጂ በምንም አይደለም። በምንም አይነት ኢትዮጵያን ከማፍረስ ጋር ከጎሰኝነት ጋር ምንም አይነት ትስስር እንደሌለው ላረጋግጥላችሁ እወዳለሁ። አማራ እኮ የተደራጀው ዘረኝነት ይቅር ሰው በዘሩ አይጠቃ ብሎ ነው። ሰው በዘሩ አይፈናቀል፣ ሰው በዘሩ ከፖለቲካ አይገለል፣ ሁላችንም በዜግነት እኩል እንሆን ያለውንና አይ ኢትዮጵያን እንደገና እንቀርጻለን፣ ታሪክ እናፈርሳለን፣ ከፈለግንም እንገነጥላለን ከሚሉ ሰዎች ጋራ የዜግነት ፖለቲካ አራማጆች እኩል ይሄንን ማየት ለእኔ የጤና መጓደል ነው። ኢንጂነር ይልቃል አያይዘውም የዜግነት ፖለቲካን የሚያራምድ የብሔር ፖለቲካን ከሚያራምድ ጋር መጠላላትም የለበትም ሲሉ ተደምጠዋል። አብንንም ኦነግንም እኩል ስጋቶች ነቸው የሚል ካለ እኔ ግን የዜግነት ፖለቲካን የማራምድ የአብን አደረጃጀት የአማራ መደረጃጀት ስትራቴጂክ አለያችን እንጂ ጠላታችን አይደለም፣ ወዳጃችን እንደሆነ ላረጋግጥላችሁ ወዳለሁ። በውይይት መድረኩ ተሳታፊ የነበረው በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ባንታየው ሽፈራው እንደሚለው ደግሞ የሀገራችን ህገ መንግስት በብሔር መደራጀት ላይ ያተኮረ በመሆኑ የአማራው መደራጀት ህገ መንግስታዊ መብቱና የህልውናውም መሰረት ነው ይላል። ተቃዋሚው ላይ የሆኑ መንግስትም ላይ የሆኑ የሀገራችን መዋቅር የእኔና የማንኛውም የኢትዮጵያዊ ህልውና የተመሰረተው ህገመንግስቱ ህገ መንግስቱ ላይ ነው። ህገ መንግስቱ የሚያውቀው ብሔሮችን እንጂ ዜጎችን አይደለም። ስለዚህ ጥቅማችን፣ ፍላጎታችን እና ህልውናችን የተጠበቀው በብሔር በመደራጀትና ባለመደራጀታችን ነው። ስለዚህ የዜግነት ፖለቲካ ነው የሚያዋጣው፣ የብሔር ፖለቲካ ነው የሚያዋጣው አይነት ክርክር አይደለም አሁን ያለ ነው። ያን ክርክር ለማካሄድ የሀገሪቷ የህጎች ሁሉ የበላይ የሆነው ህገ መንግስት ይህን መፍቀድ መቻል አለበት። ስለዚህ አገራችን በሙሉ በህግ በህግ በብሔር ነው የተዋቀረችው፣ ተቋሞች በዛ የተዋቀሩት ፖለቲካል ፓርቲዎች በተለያ መንገድ፣ በብሔር ነው የተዋቀሩት። ይህን አያለን ህገ መንግስቱን ስንቀይር ያኔ ወደዚህ ክርክር እንገባለን ማለት ነው እንጂ የብሔር ፖለቲካ ሲከር ሀገርን ያፈርሳል። ይህ ምንም የሚያጠያይቅ ነገር አይደለም። ነገር ግን ህገ መንግስቱ ብሔርን ብቻ የሚያውቅ ከሆነ ሌላ አማራጭ አይኖርም። ህብረተሰቡ ራሱን ለማስቀጠል ማድረግ ያለበት በብሔር መደራጀት ነው። ሁለት ሺህ የሚጠጉ ተሳታፊዎች በተገኙበት በዚህ የውይይት መድረክ የአማራ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ንቅናቄ አመራሮች እንዲሁም በአማራ ክልል የሚታወቁ የፖለቲካ ፓርቲ አመራሮች ተገኝተው ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር No way!